ሳይንስና ህብረተሰብ። እዋ በአፋር ክልል ከሚገኙ ወረዳዎች አንዷ ናት። በሰሜን ወሎ ዞን ለሚገኙ አካባቢዎች የምትቀርበው ይቺ ወረዳ በገላጣ ሜዳዎች የተሞላች ነች። የነሐሴ ወር ከገባ ወዲህ ያለማቋረጥ ከባድ ዝናብ እየዘነበባት የምትገኘው እዋ የዘንድሮው ክረምት ጉዳት ይዞባት መጥቷል። ስማቸውን መግለጽ ያልፈለጉ አንድ የወረዳው ነዋሪ በአካባቢው የደረሰውን ጉዳት ያስረዳሉ። እኛ አካባቢ በመብረቅ አንድ አራት አምስት ሰው የሚሆኑ ሞተዋል። ተመትተው ደግሞ ሳይሞቱ በድንገት ሞባይል እያነጋገሩ ጥሎባቸው የተረፉ አሉ። እዋ ወረዳ ቦሎቶሞ ቀበሌ፣ ቢሉ ቀበሌ የሚባሉ ቦታዎች ላይ ነው መብረቅ ያረፈው። ቢሉ ቀበሌ አንድ ሰው አንድ ከብት ጋር ተመትቶ እዚህ በሁለተኛ ቀበሌ ደግሞ እንደዚሁ አንድ ሴት ናት የሞተችው ተመትታ። ሁሉ አርባ አንድ ሴት ዱባ አንድ ሴት ያሎ የሚባል አስረግል የሚባል ጎጥ ላይ ባልዘምስ መብረቅ ሙተዋል። በአፋር ክልል የመብረቅ አደጋ የደረሰው በዋ ብቻ አይደለም። በሌሎች ወረዳዎችም ባልተለመደ መልኩ ደጋግሞ በወረደ መብረቅ በርካታ ሰዎች ህይወታቸውን አጥተዋል። አቶ ከድር አብደላ የአፋር ክልል የአደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ተወካይ ኃላፊ ናቸው። በክልሉ የተለያዩ አካባቢዎች በመብረቅ ምክንያት ስለደረሰው አደጋ ተከታዩን ማብራሪያ ሰጥተዋል። የጠየቀኑ የመረጃዎች እንሰበስባለን እነዛም መረጃዎች እንደሚያሳየት ከሆነ በአጠቃላይ ጠቅለል አድርገን ስንደምረው ወደ ሀያ አካባቢ የሚሆኑ ሰዎች እንደሞቱና ወደ ሀያ አንድ የሚሆኑትን ሰዎች ጉዳት እንደደረሰባቸው ነው የሚያሳየው። ከነዚህ ከመብረቅ ጋር ተያይዞ የተፈጠሩትን አደጋዎች ማለት በሰውም ላይ ብቻም ሳይሆን ወደ እንስሳትም ስናይ ደግሞ ብዙ እንስሳቶች በዛ መብረቅ ጉዳት የደረሰባቸው መኖሩን ያመላክታሉ። እንደሚታወቀው እኛን ማህበረሰብ አርተደር ማህበረሰብ ከመሆን የተነሳ ያው ሀብቱ ጥሬቱ እንስሳቱ ነው። በዛ እንስሳቱ ላይ እንግዲህ አሁንም ጉዳት እንደደረሰም ጭምር ያሳያል። በአፋር ክረምቱ ከገባ ወዲህ እዋን ጨምሮ በስምንት ወረዳዎች ላይ ጉዳት መድረሱን አቶ ከድር ይናገራሉ። የመብረቅ አደጋዎች በአፋር ክልል ብቻ የተወሰኑ ሳይሆን በኢትዮጵያ የተለያዩ አካባቢዎች መከሰቱን መረጃዎች ያሳያሉ። በፌዴራል የአደጋ ስጋትና ሥራ አመራር ኮሚሽን የተመዘገበው መረጃ ከሰኔ ወር መጀመሪያ እስከ ነሐሴ 15 ባለው ጊዜ በኢትዮጵያ በመብረቅ የሞቱ ሰዎች ብዛት 29 መሆኑን ያመለክታል። በመረጃው በአፋር በመብረቅ የሞቱ ሰዎች ሁለት ብቻ መሆኑ መጠቀሱ የሟቾቹን ቁጥር ዝቅ እንዲል አድርጎታል። በኢትዮጵያ የተለያዩ አካባቢዎች 50 የሚጠጉ ሰዎችን ሕይወት የቀጠፈው መብረቅ በምን ምክንያት የሚከሰት ነው? ሳይንሳዊ አመጣጡን ያስረዱን ዘንድ በኢትዮጵያ ብሔራዊ የአየር ንብረት ተመራማሪ የሆኑትን ዶክተር ድሪባ ቆርቻን ጠይቀን ነበር። መብረቅ የሚፈጠረው በዝናባማ ወቅት እንደሆነ የሚናገሩት ዶክተር ድሪባ ለመብረቅ መፈጠር ምክንያት የሚሆኑት ክስተቶች በዚያን ጊዜ ስለሚኖሩ እንደሆነ ያስረዳሉ። ለመብረቅ መፈጠር መንስኤ የሚሆኑት ሁለት ዋና ዋና ክስተቶች አሉ። እነሱም በአካባቢ አየር ውስጥ ከፍተኛ የሆነ የእርጥበት መጠን መኖር አለበት። በሁለተኛ ደረጃ ደግሞ አካባቢ አየርን በሚገባ የሚያሞቅ ከፀሐይ የሚገኘው ኃይል ጠንካራ መሆን ይኖርበታል ማለት ነው። በጠዋት ወይም ቀትር ላይ ከፍተኛ የሆነ የፀሐይ ሙቀት በሚኖርበት ጊዜ በውሃ አካል በተክሎችና በአፈር ውስጥ የሚኖረው ርጥበት በትነት መልክ ወደ ከባቢ አየር እንደሚገባ የሚናገሩት ባለሙያው ይህ ትነት ወደ ሰማይ እየራቀ በሚሄድበት ጊዜ የሚፈጠረውን እንዲህ ያብራራሉ። የውሃ ትነት ቀስ በቀስ ወደ ከፍታ በሚወጣበት ጊዜ በተወሰነ መልኩ እየቀዘቀዘ ይሄዳል። ስለዚህ ትንሽ ትነት ያለው ውሃ ይያዝና ዳመና ይፈጠራል ማለት ነው። አንዳንድ ጊዜ ከመሬት ገጽ እስከ ዘጠኝ እስከ አስራ ሁለት ኪሎ ሜትር ከፍታ ያለው ቁልል ዳመና የምንለው ማለት ነው ሊፈጠር ይችላል። በዚህ በቁልል ዳመና ውስጥ ከፍተኛ የሆነ የታመቀ ሙቀት የያዘ ውሃ ስላለ ውሃው በከፍታ በሄደ ቁጥር ደግሞ እየቀዘቀዘ በሚሄድበት ጊዜ በረዶ ሊፈጠር ይችላል ማለት ነው። ያ በረዶ በሚንቀሳቀስበት ጊዜ በንፋስ ኃይል እርስ በርስ ይጋጫሉ ማለት ነው። በረዶ ከበረዶ ዳመናው ከዳመና፣ ሌሎች ጥቃቅን ደግሞ የማይታዩ የውሃ አካላት እርስ በርስ ይጋጫሉ ማለት ነው። በሚጋጩበት ጊዜ ብልጭታ ይፈጠራል። በሂደት ነው እንግዲህ ይሄ ቀስ በቀስ ብልጭታ እየተፈጠረ በሚሄድበት ጊዜ በጣም ዳመናው ክብደት ሲኖረው መሸከም ሲያቅተው ከዳመናው በላይ ጫፉ ላይ ማለት ነው ትልቅ የበረዶ ክምችት ይኖራል ማለት ነው። ዳመናውን ወደታች እየገፉ ይሄዳሉ ማለት ነው። እርስ በርስ ሲጋጩ ይሄ ብልጭታው ሲፈጠር ከላይ ያለው ዳመና እና ከታች ያለው ዳመና የኤሌክትሪክ ቻርጅ ይፈጠራል ማለት ነው። ከላይ ያለው ዳመና ፖዘቲቭ ቻርጅ የሚባለውን ፈጥረው የዳመናው ታችኛው ክፍል ደግሞ ኔጌቲቭ ቻርጅ የሚባለውን ኤሌክትሪክ ፈጥራል ማለት ነው። እነኚህ ሁለቱ እንግዲህ በአዲ በኩል ይሳሳባሉ። ተመሳሳይ ቻርጅ ያላቸው ደግሞ ፖዘቲቭ ከፖዘቲቭ ጋር ይጋፋል። ፖዘቲቭ እና ኔጌቲቭ ስበስ ይሳሳባል ማለት ነው። በሚሳሳብበት ጊዜ መሬት ገጽ ላይ ወይንም መሬት ላይ ያሉት ቁስ አካላት ህይወት ያላቸውም ህይወት የሌላቸው በአብዛኛው ፖዘቲቭ ቻርጅ እና ኔጌቲቭ ቻርጅ ይኖራቸዋል። ከዳመና ስር ወይ ግርጌ ያለው ኔጌቲቭ ቻርጅ መሬት ላይ ያለው ካለው ፖዘቲቭ ቻርጅ ጋር ይሳሰባሉ ማለት ነው። በሚሳሰቡበት ጊዜ ከፍተኛ የሆነ ድምፅና ብልጭታ ይፈጠራል ማለት ነው። ይሄ ነው እንግዲህ መብረቅ ወይንም ከብልጭታ ጋር ተያይዞ የሚወርደው ኃይል ሊፈጠር የሚችለው ማለት ነው። መብረቅ ሰውን እንዴት ነው የሚገድለው? ባለሙያው ምላሽ አላቸው። በዳመና ውስጥ እንግዲህ ከፍተኛ የሆነ የታመቀ ሀይል አለ ብያለው። ስለዚህ በዳመናው ታችኛው ክፍል የተጠረቀመው ኔጌቲቭ ቻርጅ እና መሬት ላይ ያለው ፖዚቲቭ ቻርጅ በሚሳሰቡበት ጊዜ ከፍተኛ የሆነ የሀይል ፍሰት ይኖራል፣ ወይንም ኤሌክትሪክ ይፈሳል ማለት ነው። ምንድን ነው ሳይንቲስቶች አጥንተው እስካሁን ድረስ የደረሱበት በአንድ ብልጅታ ውስጥ ያለው ሙቀት ወይንም ሀይል ወደ አስር ሺህ ሜጋዋት ኤሌክትሪክ ማመንጨት ይችላል በአጭር ጊዜ ውስጥ ማለት ነው። አስር ሺህ ሜጋዋት ማለት እንግዲህ ማንኛውም ነገር ሊቋቋም የማይችለው ሀይል ነው። ስለዚህ ብዙውን ጊዜ ከመሬት ገጽ በላይ ያሉት በከፍታ ያሉት እንደ ዛፍ፣ ሰውም በሜዳ ላይ ካለ ወይንም ትንንሽ ቁጥቋጦዎችም ሜዳ ላይ ካሉ፣ እንስሳት የሚኖሩ ቤት፣ ሕንፃ የመሳሰሉት አማካኝነት ከዳመናው የታችኛው ክፍል ወደ መሬት ይሄ ከፍተኛ የሆነ ሙቀት ያለው ኤሌክትሪክ ይፈሳል ማለት ነው። ስለዚህ ጉዳት የሚያስከትለው ምንድን ነው? ሙቀቱ በእነኝህ ቁስ አካል በሚያልፍበት ጊዜ የመሰነጣጠቅ፣ የማቃጠል እና የማውደብ የማቅለጥ ክፍት ያስከትላል ማለት ነው። ስለዚህ ጉዳቱ በዛ መልክ ነው የሚከሰተው። በኢትዮጵያ የሜትሮሎጂ ኤጀንሲ ለረጅም ዓመታት የሰሩትን ዶክተር ድሪባን የመብረቅ አደጋ እንዲህ እንደ አሁኑ ዓመት መበርከቱ የተለመደ እንደው ጠይቄያቸው ነበር። አደጋውስ ለምን በአፋር ክልል በረታ ብያቸዋለሁ። ኢትዮጵያ ውስጥ ዝናብ ወቅት የምንለው ከሰኔ እስከ መስከረም ያሉት አራት ወራትን የሚያጠቃልል ነው። በዚህ ጊዜ የኢትዮጵያ ከደቡብ እና ደቡብ ምስራቅ አካባቢዎች በስተቀር አብዛኛው ክፍል ዋነኛ ዝናብ ተጠቃሚ አካባቢዎች ናቸው። በአብዛኛው የተለመደው በእርግጥ በኢትዮጵያ ደረጃ በደቡብ ምዕራብ ኢትዮጵያ ነው ከፍተኛ የሆነ የመብረቅ የሚስተዋለው። ምክንያቱም እዛ አካባቢ ጥቅጥቅ ያለ ደን አለ። ስለዚህ ከፍተኛ የሆነ እርጥበት ስላለ ምንጩም እዛ ስለሆነ የሚፈጠረው ዳመና ብዙን ጊዜ ቁልል ዳመና የሆነና ከሚያገኘው ሙቀት ጋር ተያይዞ ከፍተኛ የሆነ መብረቅ የሚስተዋልበት ነው። ሌላው ወደ ምስራቅ ኢትዮጵያ ነው። ምስራቅ ኢትዮጵያም ለ እርጥበት ምንጭ ቅርብ ስለሆነ ማለት ከአረብ ባህርና ከህንድ ውቅያኖስ የሚገባው እርጥበት ቅርብ ስለሆነ እዛ አካባቢም የሚስተዋልበት ሁኔታ ነው ማለት ነው። በሶስተኛ ደረጃ እንግዲህ የአፋር ክልል የሚታወቀው በተለይ በዚህ በሐምሌና ነሐሴ ላይ የሙቀት መጠኑ እጅግ የሚጠነክርበት ጊዜ ነው። በአብዛኛው የቀኑ የሙቀት መጠን እስከ አርባ አምስት አርባ ሰባት ዲግሪ ሴልሺየስ የሚደርስበት ወቅት ስለሆነ ከፍተኛ ሙቀት ነው ያለው። ስለዚህ ቅርብ ካለው አረብ ባህር እና ቀይ ባህር የሚገባው እርጥበት በሚጠናክርበት ጊዜ አልፎ አልፎ የዚህ አይነት ነጎድጓድ ያዘለ ዳመና የሚስተዋልበት ሁኔታ አለ ማለት ነው። ምክንያቱም የዝናባማ ቀናትም በዛ አካባቢ ላይ በጣም ውስን ነው። ቢበዛ አንድ ወር ተኩል ነው የሚዘባው ግን ሲዘንብ ደግሞ ከፍተኛ የሆነ ዶፍ የሚጥልበትና አልፎ አልፎ እንግዲህ የመብረቅ ክሰት የሚስተዋልበት ሁኔታ ነው እና እየተለመደ አይደለም ግን በሚስተዋልበት አንዳንድ ጊዜ ከፍተኛ ዝናብ በሚኖርበት ጊዜ የዛን አጋጣሚ ይስተዋላል ማለት ነው። መብረቅ በዝናባማ ወቅት የሚከሰት በመሆኑ በገጠር ያሉ ነዋሪዎች ተከታዮቹን ጥንቃቄዎች እንዲያደርጉ ባለሙያ ይመክራሉ። በዝናብ ውስጥ አለመሄድ ነው አንደኛ ነገር። በሁለተኛ ደረጃ ደግሞ ይሄ ብረት ነክ የሆኑትን ቁስ አካልን አለመያዝ ነው። በተቻለ መጠን ሬዲዮም አለማዳመጥ፣ ማጥፋት፣ ሞባይልን ማጥፋት፣ ያንጥላ ራሱ አለመጠቀም ነው ብዙም ጊዜ ምክንያቱም ያንጥላ ውስጥ ብረት ስላለ በብረቱ አማካኝነት ይሄ ሙቀት ተስቦ በሰው ላይ ጉዳት ሊያስከትል ይችላል ማለት ነው። በተቻለ መጠን በዝናቡ መታቱ ነው የሚሻለው። ሶስተኛ በሶስተኛ ደረጃ ከዝናቡ ዛፍ ስር አለመጠለል ነው፣ ወይንም ከብቶች የሞቡበት አካባቢ አለመቆየት ነው። በሌላው መልኩ ደግሞ የተለያዩ የ ኤሌክትሮኒክስ ማለት ኤሌክትሪክ አለመጠቀሙ ይመረጣል። ብዙ ጊዜ ማለት ቴሌቪዥን አለማየት ስ ነገሮችን ማድረግ ነው። በተቻለ መጠን ጎድጓዳ አካባቢ ማለት ቦይ ወይም ሸለቆ አካባቢ ካለ እዛ ስር መደበቁ ነው ይሻለ፣ ምክንያቱም ዝናቡ እስኪያልፍ ጊዜ ድረስ። በዚህ ላይ ደግሞ በጎርፍ አለመወሰድም ጥንቃቄ ማድረግ ያስፈልጋል። በአፋር የእዋ ወረዳ ነዋሪው መብረቅን እንዴት መከላከል እንደሚቻል ያውቁ እንደው ሲጠየቁ የፈጣሪ ስራ ስለሆነ መከላከያ የለንም ይላሉ። በቅርቡ በወረዳቸው የደረሰው ጉዳት ግን ያስተማራቸው እንዳለ አልሸሸጉም። ምስም የዚህ ከዛ ስር ተጠልሎ የሚመታለ ሳይመታ የሚቀራለ የእግዚአብሔር ጉዳይ ነው ብለን ስለምናስብ እንዲ አይነትም ነገር አንነጋገርም። ትኩረት ሰጠነ አሁን እኛ ሞባይል ሲን እየተነጋገሩ እያሉ ሞባይላቸው ከእጃቸው ጭምድድ ያለ ከመቱ ያው በህመም ላይ ናቸው። በዚህ ምክንያት በእኛ ባለንበት በአፋር ባህል ዳጉም ይባላለ። ዜና ስብስ በርስ ማስተላለፍ ነው። በዛ መልኩ በዳጉ ማን ሞባይል ሁሉም ዝናብ በሚጥል ዜና ከፍቶ እያነጋገረም ሆነ ሞባይል ከፍቶ እንዳይሄድ ባትሪ ድንጋቸውን አውጥተው ከመብረቅ ጋራ ኮንታክት አድርጎ አደጋ እንዳያደርስባቸው ዳጉ ተደራርገናል። የአየር ንብረት ተመራማሪው እንደ ገጠሩ ሁሉ ለከተማ ሰዎችም የጥንቃቄ ምክር አላቸው። በአብዛኛው ቤት በሚሰራበት ጊዜ ይሄ ብረት ኬብል ይዘረጋል፣ ከቤቱ ጫፍ መሬት ውስጥ የሚገባ ማለት ነው። ያንን ኬብል ይዞ ዘመድ ይዞ መሬት ውስጥ ሊገባ ይችላል ማለት ነው። እሱ ብቻ አይደለም፣ ላይ መከላከል የሚቻለው መሳሪያዎችን ቤት ውስጥ ያሉት መሳሪያዎችን ሊወድሙ ስለሚችሉ ሬዲዮ፣ ቴሌቪዥን የመሳሰሉትን መንቀለው ቻርጅ ማድረግ ጥሩ አይደለም ማለት ነው። የዚ ዝናብ በሚኖርበት ጊዜ ወይም በሌታ ነጎድጓድ በሚሰማበት ጊዜ ማለት ነው። በመኪና የሚጓዝ ሰው ካለ ደግሞ በተቻለ መጠን መኪናን መዝጋት ነው፣ መስኮቶችን መዝጋት፣ ሬዲዮ አለማዳመጥ፣ በግልጽ መኪና አለመሄድ። ይሄ አሁን ከኋላ በፖርቱ መካከል ላይ ወጥቶ አለመሄድ ይመረጣል ማለት ነው። የዛሬው ጥንቅራችን የእስካሁኑ ነበር። ተስፋ ለሞልደየስ ነኝ። ሰላም